ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም ሰላም፣ የሀገር ልጆች እንዴት ከረማችሁ? ከምድር እስከ ህዋ ፕሮግራማችን የሚቀርብበት ሰዓት ኤፍኤም አዲስ 97 ነጥብ 1 ምድራችን የምትኖርበትን ሥርዓተ ፀሐይን የተመለከቱ ዝግጅቶችን በተከታታይ ስናስደምጣችሁ መክረማችን አይዘነጋም። ታዲያ ባለፈው ሳምንት አንዳንዶቹ ርዕሰ ጉዳዮች መለስ ብለን በዝርዝር እንደምናያቸው ጠቁመናችሁ ነበር። በመሆኑም ከፀሐይ ባሕርያትና ክስተቶች ጋር በተያያዘ በምድር ላይ ካላቸው ተጽዕኖ አንጻር ትኩረት የሰጠናቸውን ርዕሰ ጉዳዮች ዘርዘር አድርገን ልንቃኛቸው ወደናል። በዚህ በዛሬው ፕሮግራማችንም ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ማብራሪያ ይሰጡን ዘንድ እንግዳ ጋብዘናል። ዶክተር ተሾሜ ሩጋ እባላለሁኝ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስና ፕላኔታሪ ሳይንስ ዲፓርትመንት ተመራማሪ ነኝ። እንዲሁም የድህረ ምረቃና የምርምር ክፍል ዋና አስተባባሪ ነኝ ጌታቸው መላኩ ነኝ አብረን እንቆይ መልካም ዶክተር ተሾመ እንግዲህ ዛሬ ከእርሶ ጋር የምናደርገው ቃለ ምልልስ በቀጥታ ከሶላር ስቶርም ወይም ከፀሐይ ስቶርም ጋር በተያያዘ ነው ወይም ሞገድ ይመስለኛል የፀሐይ ሞገድ ወይም ሶላር ስቶርም ብለን የምንለውን ነገር በተመለከተ ያሉ ሁኔታዎችና ተያያዥ ነገሮች ላይ እናወራለን። ሶላር ስቶርም ወይም ይህ የፀሐይ ሞገድ የምንለው ነገር ምናልባት አማርኛው በትክክል ተርጉሞት እንደሆነ አላቅም፣ የፀሐይ ሞገድ የምንለው ነገር ምንድን ነው ከሚለው እንነሳና እሱን ከተዋወቅን በኋላ ተያያዥ ነገሮችን እናነሳለን። ፀሐይ የተለያየ ኤነርጂ እና ፓርቲክል ትለቃለች ወይ ኃይል ትለቃለች። በምትለቅበት ጊዜ ሁል ጊዜ በኖርማል አይነት ነገር አይደለም። አንዳንድ ጊዜ ያልታሰበ ነገር ይፈጠራል። ያ ያልታሰበ ነገር ደግሞ ከውስጥ የመነጨ ኃይል ሊሆን ይችላል። ከማግኔቲክ ፊልድ ጋር ታይዞ ሊሆን ይችላል። ለየታዩ ነገር በፀሐይ አካል ላይ ሲኖር፣ ሲፈጠር እንዲህ አይነት አፈጣጠር ደግሞ ሶላር ስቶርም ብለን እንጠራለን። ከሶላር ስቶርም ጋር ታይዞ ብዙ ነገሮች ሊከሰቱ ወይ ደግሞ ልታዩ ይችላሉ። እነዚህ ሶላር ስቶርም ክስተታቸው አሁንም ሳይንቲስቶች ብዙ ምርምር እያደረጉበት ነው ያሉ። ግን አብዛኛው ትኩረት ያገኘው የፀሐይ ማግኔቲክ ፊልድ ወይ ደግሞ የፀሐይ ማግኔቲክስ ተብሎ የሚጠራው በዛ ክስተት ይፈጠራል ተብሎ ነው የሚገመተው። ከዚህ ስቶርም ጋር ተያይዞ አንዳንድ ነገሮች ፀሐይ ላይ ይከሰታሉ። ለምሳሌ ኮሮናል ማስ ኢንጀክሽን ብላ የምንጠራው ምን ማለት ነው? ኮሮናል ማስ ኢንጀክሽን ከስሙ እንደምንረዳው እንደምናውቀው ፀሐይ የተለያየ ክፍል አላት አትሞስፌር ወደምንጠራው ማለት ነው። ከዛ ውስጥ ኮሮና የሚባለው ክፍል አለው። ከኮሮና የሚነሳ ማስ ወይ ደግሞ ማተር በትልቅ ኢነርጂ ፈንድቶ የሚፈጠር ክስተት ነው ይሄ ኮሮና ማስ ኢጀክሽን። ከቃሉ እንደምንረዳው ከኮሮና አካል ተነስቶ የሚለቀቅ የሚለቀቅ ሆኖ በትልቅ ኢነርጂ ወይ በትልቅ ሀይል የሚወረወር ልክ በትልቅ ማስ በትልቅ ኢነርጂ እንደሚወረወር አይነት ሁኖ በትልቅ ስፒድ ከ300 ኪሎ ሜትር ፐር ሰኮንድ እስከ 1 ኪሎ ሜትር ፐር ሰኮንድ በሚሆን ፍጥነት ፍጥነት ሊወረወሩ የሚችሉ ማሶች ናቸው። ይህ ማስ በጣም ትልቅ ማስ ነው። ተንዘ ፓወር ኦፍ ትዌንቲ ዋን አብቶ ትዌንቲ ፋይቭ ሊደርስ የሚችል ማለት ነው። በጣም ትልቅ ማስ ነው። ይሄ ክስተት ዝም ብሎ የሚፈጠር ሳይሆን የፀሐይ ማግኔቲክ ፊልድ በሁለት አይነቱ ሊታይ ይችላል። ለምሳሌ አንዳንድ ጊዜ ክሎስድ የሆነ ማግኔቲክ ፊልድ ሊሆን ይችላል፣ ኦፕን የሆነ ማግኔቲክ ፊልድ ሊሆን ይችላል። ዝግ የሆነ እና ክፍት የሆነ ማግኔቲክ ፊልድ ላይ መስመሮች የማግኔቲክ ፊልድ መስመሮች ሊዘጉ ይችላሉ፣ ወይ ደግሞ ክፍት የሆነ ሊሆኑ ይችላሉ። ስለዚህ ብዙ ጊዜ ዚጉ የሆነ ማግኔቲክ ፊልድ ከኮሮና የሚወጣ ሶላር ዊንድ ወይም ደግሞ ማስ ፕሮቶን ሊሆን ይችላል፣ ኤሌክትሮን ሊሆን ይችላል፣ ሄቪ አያንስ ሊሆን ይችላል። ይሄ ሲወጣ የፀሐይን ስበት ካሸነፈ በኋላ በኃይለኛ ፍንዳታ፣ በኃይለኛ ስፒድ ሲወጣ እንዲህ አይነት ኮሮና ማስ ኢንጀክሽን ይፈጥረ ብላይ ነው የምናስበው ማለት ነው። ኮሮና የሚለው ምንድን ነው? ሰው ኮሮና ሲል የባለፈውን በሽታ ነው የሚያስታውሰው። በስያሜም ስለሚመሳሰሉ እና ፀሐይ ከባቢ አየር አላት ከባቢ አየሯ ደግሞ ልክ የመሬት ከባቢ አየር ንብርብር እንደሆነ ሁሉ የፀሐይም ከባቢ አየር ንብርብር ነው። ይሄ ኮሮና የምንለው ይመስለኛል፣ ወደ ሶስት ንጣፍ ነው ያለው የፀሐይ ከባቢ አየር ወይም ሶስት ንብርብር ነው ያለው። ከሶስቱ ንብርብሮች አንዱ ኮሮና ተብሎ ይታወቃል። ይመስለኛል ትክክል። ስለዚህ ይሄ አሁን የምንለው ፍንዳታ የሚካሄደው ኮሮና በሚባለው በየትኛው ንጣፍ ነው? ኮሮና በየትኛው ንጣፍ ላይ ነው ያለው? በፀሐይ ከባቢ አየር ውስጥ የትኛው ደረጃ ላይ ነው ያለው በምገባን ቋንቋ ልክ እንደ ምድር ከባቢ አየር ልክ እንዳለ ሁሉ ፀሐይም እንዲ አይነት ከባቢ አየር ይኖራታል። ከዚ በፊት ባህርያቸው ይለያያል ይለያያል፣ ግን እንዲሁ ሀሳቡን ሳቡ ከምናውቀው ነገር ጋር ለማመሳሰል ከኮንቨክሽን ዞን ከዚ በፊት ስለ ኮንቨክሽን ዞን የፀሐይ ክፍሎች ብለን አይተናል። ልክ ከዛ ስንወጣ የምናገኘው የመጀመሪያ ክፍል ፎቶስ ብለ የምንጠራው ነው። የፀሐይ ዋን አንደኛው ከባቢ አየር ነው። ይሄ ለገረዋ ለራሷ ለአካሏ ቅርብ የሆነው ማለት ቅርብ የሆነ አሁን ፀሐይ የእኛን ፀሐይ እንዱ ኖርማሊ አንዳንድ ጊዜ ጠዋት ማየት እንችላለን። እሷ የምናያት የምታየን አካል ፎቶስፌር ብለ የምንጠራው ነው። የብረታ ስትመጣ ግን ማየት ብዙም አይፈቀድም፣ ምክንያቱም ሊንጎዳ ስለሚችል። ኖርማሊ የምናየው ፀሐይ ጠዋት ላይ በጣም ትታያለች። የምናየው ፀሐይ ከዛኛው ወደ ምድራችን የምትመጣ ራዲሽን ከዛ የመረጨ ኦልሞስት ዘጠና ዘጠኝ ፐርሰንቱ የምናገኘው ኢነርጂ ወይ ደግሞ ራዲሽን ከፎቶስፊር ከቃሉ እንደምንረዳ ፎቶ እንደምል ማለት ፎቶ ማለት ላይት ማለት ነው ብርሃን ማለት ነው። ከዛ ቀጥሎ ዚ ይሄ ፎቶስፊር የምንለው ወደ አምስት መቶ ኪሎ ሜትር አካባቢ ያለው ውፍረት አለው። ከፀሐይ ገጽ ተነስተን ተነስተን ወደ ውጭ ወደ ከባቢ አየር ወይም ወደ ጠፈር ስንወጣ ወደ ውጭ ስንወጣ አምስት መቶ ኪሎ ሜትር ያክል ይወፍራል ማለት ነው ይወፍራል በእኛ ደግሞ አሁን ይሄ የመሬት ሰው የሚኖርበት፣ አውሮፕላን የሚንቀሳቀስበት፣ ህይወት የሚኖርበት ደግሞ በጣም ስስ ነው። በፀሐይ ግን የመጀመሪያው ንጣፍ እስከ 500 ኪሎ ሜትር ይወፍራል ይችላል። በጣም አሪፍ። አክቸሊ እነዚህ እነዚህ ንጣፍ ምንድ ነው ከባቢ አየሮች በተለያየ ካቴሪያ ነው ምን መድባቸው፣ በባህሪያቸው የተነሳ ነው በደንሲቲ ሊሆን ይችላል ምንድ ነው እፍግታው ያለው የማተሩ ይዘቱ ውፍረት እሱ አንዱ ግምት ውስጥ ይገባል። የመሬትም እኮ እንደዛ ነው። የመሬትንም ስንከፋፍል የኦክሲጅኑ ብዛት፣ የሃይድሮጅኑ ብዛት፣ የሙቀት መጠኑ የፀሐይ የመቀበል የመሳሰሉት የኦዞ ያመሳስላቸዋል። ሁለተኛው ደግሞ በተምፕሬቸር ሙቀት ላይ ተመርስተን የፀሐይን አካባቢ አየር እየከፋፈልናቸው ነው ያለ ማለት ነው። ከዛ ከፎቶስፌር ስን ወይ ላይ ስንሄድ ደግሞ ክሮሞስ ብለ የምንጠራው ክፍል ነው። ሁለተኛው ንጣፍ አዎ፣ እሱ ደግሞ ከዚህ በጣም የወፈረ ነው። ደንሲቲው ግን ምንድን ነው? ይሄ ኢፍክታው ከዚህኛው በጣም ያነሰ ነው። ይሄ ደንሲቲ ምንድን ነው? ይሄ ውፍረቱ ከ2 እስከ 3 ኪሎ ሜትር ሊደርስ ይችላል ተብሎ ይገመታል። ከዛ ስንወጣ፣ ወደ ውጭ ስንሄድ አሁንም ኮሮና የሚለው ኮሮና ሳንደርስ በፊት የሆነ ትራንዚሽን ሽግግር ቦታ ትኖራለች። እዛ ሽግግር ቦታ ላይ በጣም ለየት ያለች ቢሄበር ያላት ካራክተር ያላት ግን እስካሁን ተጠንታ ያልተደረሰችበት ኤሪያ ነች። እሷ ወደ 1500 ኪሎ ሜትር ውፍረት አካባቢ አላት። ይህም እኮ ሌላ እንደ ሦስተኛ እና እንደ አራተኛ ነጣፍ፣ እሱ አሁን ታለፊያ ነገር ናት፣ ከክሮሞስፊር ወደ ኮሮና የምናልፍበት ጊዜ ማለት ነው። አሁን ከፎቶስፊሩ ወደዚህ ስንመጣ ቴምፕሬቸሩ አሁን እየተቀየረው እንመጣ፣ አሁን ዴንሲቲው ይቀንሳል። ምክንያቱም ዴንሲቲ ልክ ከዛ እንደመጣ አልፍም በተለያየ ክስተት ሊታገዱ ያሉ ፓርቲክሎች እንዳይወጡ ቴምፕሬቸር ደግሞ አሁን ለምሳሌ ፎቶስፊር አካባቢ ወደ 6 ከልቪን አካባቢ ነው ያለው የሙቀት ኃይሉ ብላክ ቦዲ ብለን የምንጠራው ጋር በጣም ይመሳሰላል። ብላክ ቦዲ ብለን የምንጠራው ምንም አይነት ወደ ውጭ የማያስወጣ ዝም ብሎ ኢነርጂን የሚቀበል ግን የማያስወጣ ብላክ ብለን የምንጠራው ማለት ነው። ለምሳሌ ጥቁር ነገር ስለበስ ኢነርጂ የፀሐይ ኢነርጂ ሙሉ በሙሉ ሲያርፍበት አብዞርብ ያደረጋል። ከሱ ጋር እናመሳሰላለን። ከዛ ስንቀጥል የክሮሞስፈር አካባቢ ተምፕሬቸሩ እየጨመረው ይመጣል ሙቀቱ በታችኛው የክሮሞስፈር ሌቨል ላይ ወደ አስር ሺህ ከልቪን አካባቢ ሊደርስ ይችላል። ሙቀቱ አስር ሺህ ከልቪን ይደርሳል። ከዛ በኋላ ወደ ላይኛው ስንደርስ ደግሞ ወደ አንድ ሚሊዮን የሚጠጋበት ሁኔታ ይኖራል። ወደ ኮሮና ስንመጣ ኮሮና የመጨረሻው በጣም ስስ የሆነ የፀሐይ ከባቢ አየር ነው። ይሄ ማለት የፀሐይ ከባቢ አየር ከህዋ ጋር የሚገናኝበት ግዛት ነው። አሁን ከሶላር ሲስተም ጋር የሚያገናኝ ባውንደሪ ኮሮና ነው ማለት ነው። ስለዚህ ሶላር ውንድ ብለህ ቅድም ስታዩ የነበረው ምንጩ ከኮሮና ነው። ሁልጊዜ ይሄ ሶላር ውንድ የምንለው ልክ እኛ ጋር ያለው ንፋስ መቼም ንፋስ ሁሉም ቦታ ይኖራል። በቴምፐሬቸር እና በሚዲት በተለያየ ፕሮፐርቲ ላይ ቢችልም በሙቀት ልዩነት ምክንያት የሚፈጠረው ንፋስ ሁሉም ቦታ ይኖራል ይኖራል። ከፀሐይ ያለማቋረጥ የሚፈስ ፓርቲክል ወይም ደግሞ ቁሶች ይኖራሉ። ያ ቁሶች ወደ ምድራችን ሊመጣ ይችላል። ይሄ ኮራን ማስ ኢንጀክሽን ብለን የምንጠራው ራሱ ከዛ በተለየ ሁኔታ በስፔሻል ኬዝ ይሄ ይሄ ፓርቲክል ከዛ ኮራን ሲመነጭ ሲወጣ ሀይለኛ ኢነርጂ እና ኃይለኛ ቴምፕሬቸር ሙቀትና ቢኖር አዎ፣ በሚኖርበት ጊዜ ከዛ ቦታ ነው ማለት ነው። ይሄን ነገር ለማስረዳት አሁን ሰዎች እንደው እንዲገባቸው ለማስረዳት ያክል የሆነ የቤት ቃጠሎ ወይም የሆነ ግዙፍ ነገር ሲቃጠል እሳቱ ሲፍለቀለቅ ከእሳቱ ውጪ ባለው አካባቢ እየተፈናጠቁ የሚሄዱ ይዘቶች አሉ። እሳቱ የሚነደው ታች ነው ግን የእሳቱ ግፊት ወደ ላይ የሚያስፈነጥራቸው እየበረሩ የሚሄዱ ወደ አየር ውስጥ የሚገቡ ብናኞች እናያለን። የፀሐይም ልክ እንደዛ ማለት መረዳት እንችላለን። እንደዛ ነው ግን ያው ቴምፕሬቸራቸው በጣም ሙቀት ነው ያ እሱ ልጭ ለማዳቸው እንደዛው ማመሳሰያውን ለመግለጽ ነው እንጂ ሙቀትማ እንዴት አርጎ ከዚህ ሲቀጣጠል የሆነ ነገር ሲቀጣጠል በእኖ በእኖ የሚያርፉ ነገሮች እንደዛ አይነት ኮንቲኒዩስሊ የሚመጡ የሚተኑ ይተና እንደ መትነን አይነት ነገር ነው ፓርቲክል። ውሃውን ስናፈላ የሆነ የሚተን ነገር አለ። ይሄም እንደዛው አይነት ብለን መውሰድ እንችላለን። ቀደም ሲል የሰማ ነው። በህዋ ላይ የተቀረጸ ከፀሐይ ኮሮና የሚለቀቅ የፀሐይ ንፋስ ወይም ሶላር ዊንድ ድምፅ ነው። ከባቢ አየር የምንለው እንግዲህ በሺዎች የሚቆጠር ውፍረት ያለው ነገር ነው። ኮሮና ከሚባለው የላኛው ክፍል ላይ ደግሞ የሚነሳው ቁሱ ወይም ፓርቲክል የሚባለው ነገር እስከ መሬት ድረስ የመድረስ እድል አለው ማለት ነው። ኤግዛክትሊ ከዛ የምመጣው ፓርቲክል ወይ ቁስ ቻርጅድ ነው፣ አዮናይዝድ ነው። ማግኔት ተፈጥሯለሁ ኤሌክትሮን አሉት ማለት ነው። ይሄ ፓርቲክል ወይ ኤሌክትሮን ነው ወይ ፕሮቶን ነው ወይ ደግሞ የሆነ ሄቪ አየንስ ናቸው። እነዚህ ሲንቀሳቀሱ በራሳቸው ምን ይፈጥራሉ? በሳይንስ ማግኔት ፊልድ ይኖራቸዋል። ጭኖ ይሄዳሉ ማለት ነው። ስለዚህ ይሄ የራሱ የሆነ ግፊት አለው፣ ፕሬር አለው ልክ ሲመጣ ቅድም ነገር አ ወደ ሶላር ሲስተም ነው ነው የሚለቀቀው ከሶላር ሲስተም ውስጥ አንዱ የሚያገኘው የእኛ በእኛ አቅጣጫ ከመጣ የኛ መሬት ነው። አዎ፣ አንዱ ወደ እኛ ምድር ሊመጣ ይችላል። ስለዚህ ወደ እኛ ምድር ሲመጣ ፕሬዥር ነው፣ ማግኔቲክ ፊልድ ነው፣ ወይ ደግሞ ማግኔቲክ ኔቸር አለው። የእኛ መሬትም ደግሞ የራሷ የሆነ ማግኔቲክ ፊልድ አለ። ስለዚህ ሁለት አይነት ማግኔቲክ ፊልድ ይገናኛሉ ማለት ነው። በዛ ጊዜ ነው ጂኦ ማግኔቲክ ስቶን ብለን የምንጠራው፣ ወይም ደግሞ ማግኔቶስፊራችንን ስትስረብሽ፣ ምክንያቱም የሆነ ግፊት ይመጣል። ያ ግፊት የነበረህን ስትራክቸር ቶፖሎጂ ሙሉ ሙሉ ይቀይራል፣ ይገፋል። ያ ሲገፋ ደግሞ የነበረውን ነገር እንድዛባ ያደርጋል። የምድራችንን ማግኔቲክ ፊልድ እንድዛባ የሚያደርግ ከዚህ ከኮሮና የሚመነጨውን ፓርቲክል የራሱ የሆነ ማግኔቲክ ፊልድ ስላለው ይመታል፣ ይገፋል፣ ይጨመድደዋል ማለት ነው፣ ኮምፕሬስ ያደርጋል። በዛ ምክንያት የተለያዩ ክስተቶች ይፈጠራል። ይህኛው ደግሞ ጥቃቅን በአይን የማይታዩ አቧራ መሰል ቁሶች ህዋ ላይ ከቀረጸው መሳሪያ ጋር ሲጋጩ የሚሰማ ድምፅ ነው። የሶላር ስቶርም ክስተት ደግሞ ደረጃዎች አሉት፣ አይነቶች አሉት። እንደሚገባኝ ሲኤምኢ የምትሉት ወይም ኮሮናል ማስ ኢንጀክሽን የምትሉት አለ፣ ሶላር ፍሌር የሚባል አለ፣ ኤስኢፒ ወይም ሶላር ኢነርጀቲክ ፓርቲክልስ የሚባሉ አሉ። እነኝህን እስቲ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው በሚል ተራ በተራ እስቲ ያብራሯቸው። መልካም። አንዱ ቅድም እንዳብራረው ኮራማስ ኢጀክሽን ነው የፀሐይ ስቶርም ሶላር ስቶርም ብለ የምጠው ሁለተኛው ሶላር ፍሌር ነው። ሶላር ፍለር ፍንዳታ ነው። ይሄ ግን የኃይል ፍንዳታ ነው። ይሄ የራዲሽን ፍንዳታ ነው። ያኛው የፓርቲክል ፍንዳታ ነው። ሲኤምኢ የሚለው ማስይ ምንድነው? ማተርም ጭምር ይይዛል ማተር ነው እንጂ ርሃ ቁስም ይይዛል ማተር ነው። የማተር ፍንዳታ ነው። አሁን የምናየው ደግሞ የብርሃን ፍንዳታ ነው። የብርሃን ፍንዳታ ነው። ይሄ በጣም ፀሐይ ላይ የምታዩ ለምሳሌ አንዳንድ ዌልዲንግ ላይ ይሄ ብየዳ ላይ የምናየው ብጭጭ የምትላለች አለች ብልጭ ብልጭ የምትል እንዲህ አይነት ፀሐይ ላይ የሚፈጠር ወይም እንደ መብረቅ እንደዛ አይነት ነው እንደዛ አይነት ነው። ሶላር ፊለር በአንድ ብልጅታ ትንሽ ጊዜ ነው የምትቆየው። ማክሲማም አንድ ሀ አንድ ሰዓት ሊሆን ይችላል። ከሰላሳ ከ20 እስከ 30 ደቂቃ ማክሲማም አንድ ሰዓት ነው። በዛ ቅዝበት ውስጥ ብዙ የሆኑ ኤነርጂዎች ነው የምንልቀቅ ወደ እኛ ሶላር ሲስተም ማለት ነው። ብዙ ጊዜ ምንድን ነው ተብሎ የሚጠራው ይሄ ሶላር ፊለር ማግኔቲክ ፊልድ ሪኮኔክሽን ይሄ የዚህ ሁሉ ክስተት ማግኔቲክ ፊልድ ነው መነሻቸው በአብዛኛው ማለት ነው ማግኔቲክ ፊልድ እየተገፋ እየተገፋ ይመጣና ይገናኛል። በሳይንሱ ማግኔቲክ ፊልድ አይቋረጥም፣ ክሮስ አይደረግም። ማግኔቲክ ፊልድ ምንድነ ይገፋፋል። እንደ አጋጣሚ ይሄ ፕሬዥር ከውስጥ የሚመጣ ፕሬዥር ይገፋ ይገፋ ይገፋና እንዲገናኙ ያደርጋል። ልክ ሲገናኙ የምቅ አድርጎ የያዘውን ኢነርጂ ሀይል ማግኔቲክ ፊልድ ኢነርጂ ይባላል እሱ ይለቀቃል ማለት በዛ ጊዜ በዛ ጊዜ ብልቅ ሲል ኢነርጂ ወደ ሶላር ሲስተማችን ይለቃል ማለት ነው። ይሄ ኤነርጂ አንድ የምፈጥረው ኢነርጂ ብናከማቸው አሜሪካን ለብዙ ዓመታት አሜሪካ እንትዋ ኤነርጂ ፍጆታ ከፍተኛ ነው ስለሆነ ለኦልሞስት ለአንድ ሚሊዮን ዓመት ሊያገለግል ይችላል ይላል። ይሄ ይሄ ማለት ትልቅ ኢነርጂ ነው ማለት ነው። ስለዚህ ይሄ ሶላር ፍሌር ወደ ምድራችን እንደጋጣሚ የሚመጣ ከሆነ ራዲሽን ስለሆነ ግሎባል ነው። ግን አብዛኛው በዚህ ልጥቆ የሚችሉት በሃይ ላቲቱድ በኖርዝ ፖል እና ሳውዝ ፖል አካባቢ ብዙ ጊዜ በሶላር ስቶርም ተጠቂ ናቸው። የመሬት ዋልታዎች አካባቢ ተጠቂ ናቸው። ምክንያቱም ማግኔቲክ ፊልድ አለ። መሬት የራሱ ማግኔት ፊልድ አለ አላት ብለናል። ላይኛውና በታችኛው ዋልታዎች የመሬት ማግኔቲክ ፊልዱ ጫፎች ናቸው፣ ክፍት ናቸው ክፍት ናቸው። ለዛኛው ፓርቲክል ሊመጣ ሊገባ ወይ ደግሞ ያ ኢነርጂ ሊገባ ይችላል። የመሬት ራሱ ማግኔቲክ ፊልድ ከደቡብ ይነሳል ወይም ከሰሜን ይነሳል። ከዋልታ ተነስቶ ክብ፣ ግማሽ ክብ ሰርቶ ዋልታዎች ላይ ነው የሚገባው። ስለዚህ ያ መግቢያው ላይ በሁለቱም መነሻና መግቢያው ላይ ካገኘ እሱም የመግባት እድላለሁ ማለት ነው። አዎ፣ አሁን ምንድነው እዚህ ጋ ለአድማጮቻችን ግልጽ እንዲሆን የሚፈልገው የሚመጣ ማግኔቲክ ፊልድ አለ ብያለሁ፣ ቅድም ወንድ ጋር የእኛ መሬት የራሱ ማግኔቲክ ፊልድ አለ። በፕሬሽር በዚህ ሲገፋ ሲገፋ ይሄ ማግኔቲክ ፊልድ አሁንም ሪኮኔክት ይሆናል፣ ይገናኛል። በእኛ ይገናኙበት ጊዜ ይከፈታል። ሲከፈት፣ በዛ ጊዜ ትገባለች ቻርጅ። የመግባት ፕሮባቢሊቲ ትልቅ ነው። በዛ ምክንያት የላይኛው ሆል ወይ ታችኛው ፖል አካባቢ ቻርጆች ሰንጥቆ ሊገቡ ይችላሉ። እኛ ግን አሁን ለምሳሌ ወደ ምድር ወገብ አካባቢ ያለን ሀገሮች በዚህ ተጋላጭ አይደለን። ምክንያቱም እኛ ኢኳተር ላይ ከሆን ይሄ ቻርጅ ጥሶ ሊገባ አይችልም። ልንጠቃ የምንችለው ያ ኢነርጂ ትልቅ ከሆነ ኢፌክቱ ነው የሚደርሰን እኛ ጋር። ኢፌክቱ እዛ የደረሰው ወደ እኛ እየቀነሰ እየቀነሰ እየቀነሰ ሊደርስ ይችላል ይችላል። አንደኛ ይሄ የምድር ወገብ አካባቢ የከባቢ አየር ውፍረቱ የእፍግታው መጠን ሰፊ ነው። ሁለተኛ ደግሞ የማግኔቲክ ፊልዱም እንደዛው ይመስለኛል። በዚህ የተነሳ መጠቃት እድላችን ጠባብ ነው። ወደ ዋልታዎች ስንሄድ ከባቢ አየሩም ይሳሳል፣ ሁለተኛ ማግኔት ፊልዱም ጫፍ የመሬት የማግኔቲክ ፊልድ የምንድነው፣ ይሄ ኖርዝ እና ሳውዝ የምንለው ፖሎች። በማግኔትም እንደዛ ነው የሚባለው ኖርዝ ጫፍ እና ሳውዝ ጫፍ ነው የሚባለው ወይም ደቡብ ጫፍ እና ሰሜን ጫፍ ነው የሚባለው። ሁለቱ ተቃራኒ ዋልታዎች ናቸው። በዚህ የተነሳ የአጫፍ አካባቢ ስለሚሳሳ እንደተባለውም ደግሞ ቀዶ የመግባት ሳይሆን ሲገናኙ ሲገናኙ ሲገናኙ ኤሌክትሪክ እንደሚገናኙ ይቆረጣል ይቆረጣል። በዛ ጊዜ ስለሚከፈት ድል ይቻርጅ መደረጉ የመግባት ድል ይኖራል ማለት በጣም መሰ ስለዚህ፣ ይሄ ሶላር ፍሌር ከዚ ጋር ተገናኘ ነው ማለት ነው። ብዙ ጊዜ ይሄ ሶላር ፍሌር ኢነርጂው ቅድም እንዳልኩ በጣም ትልቅ ነው ብያለ ፀሐይ በምታበራበት አካባቢ ክስተቱ የሚኖረው በዛ ኤሪያ ሊሆን ይችላል። በዛ ኤሪያ ምክንያቱም ጨለማ ላይ ያ ራዲዬሽን ለኮሚኒኬሽን ኢፌክት ላይኖረው ይችላል። እንደዚህ አይነት ነገሮች የሚከሰቱት መሬት ፊቷን ወደ ፀሐይ ካዞረችበት ገጽ በኩል ነው። ኤግዛክት ከጨለማው ፓርት ላይ ያን ያክል ዘግይቶ አይመጣም፣ ኢፌክት አይኖሩም። ምክንያቱም ከፀሐይ የሚነሳው ሀይል መሬት የሚደርስበት ጊዜ አጭር ስለሆነ ጨለማው ጋር መከሰት ድሉ ጠባብ ነው። ትክክል ነው። በጣም ጥሩ። ኤስ ኢ ፒ የሚባለው ሶላር ኤነርጀቲክ ፓርቲክልስ የሚባሉት ምንድን ናቸው? ይሄም ከእነዚህ ጋር በጣም ተያዥነት አለው። ይሄ ሶላር ኤነርጀቲክ ፓርቲክል ከቃሉ እንደምንረዳው ፓርቲክል ነው፣ ቁስ ነው። ግን ከፀሐይ የሚነሳው ፓርቲክል ከሶላር ፍለሬ እና ከዛኛው ትንሽ የተለየ ነው። ምንድ ተብሎ የምጠራው ይሄኛው ሶላር ኤነርጀቲክ ፓርቲክል ስፒዱ የሆነ ካታጎሪ ያስቀምጣሉ፣ የሆነ ክፍል ያስቀምጣሉ። በኮሮና ማስ ኢጀክሽን ጊዜ ሊፈጠር ይችላል። በዛ ጊዜ አሁን ፓርቲክል ነው ብያለሁ። ያ ፓርቲክል ስፒዱ ወይ ደግሞ ኢነርጂው ከሆነ ሌቭል በላይ ከሆነ ለምሳሌ ከ1000 ኪሎሜትር ፐር ሰከንድ በላይ ከሆነ ፍጥነቱ ይሄ ኮሮና ማስ ኢጀክሽን ሆኖ እንዴት ተብሎ ይገመታል፣ ሶላር ኤነርጀቲክ ፓርቲክል ተብሎ ይወሰዳል ማለት ነው። የያዘው ኢነርጂ ያመቀው ኢነርጂ ከፓርቲክሉ ጋር ተያይዞ የሚመጣው ለምሳሌ እስከ አስር መጋ ኤሌክትሮን ቮልት እስከ ግጋ ኤሌክትሮን ቮልት የሚደርስ ኢነርጂ ካለው አንድ ፓርቲክል ይዘው የሚመጣው ኤነርጂ ካለ ተጭኖ የሚመጣው የሚመጣው እሱ ሶላር ኢነርጄቲክ ፓርቲክል። ይሄ በጣም አደገኛ የሶላር ስቶርም ነው። እንዲህ አይነት ክስተት የሚከሰት ከሆነ በጣም ሬር ነው፣ ብዙ ጊዜ አይከሰትም ብዙ ጊዜ አይከሰትም። ምክንያቱም ግን ምን ያስከትላል ቢከሰት? ለምሳሌ መሬት ላይ ቢከሰት መሬት ላይ ቢከሰት ፓወር ግሪን ላይ ኢፌክት ሊያመጣቸው ኮሚኒኬሽን፣ ሙሉ በሙሉ ሊቋረጥ ይችል የመገናኛ መስመሮች፣ የኃይል ማመንጫ ስመሮችን። ይሄ ስፔስ ክራፍት ስፔስ ክራፍት ራሱ በጣም ቦዲው ራሱ ሙሉ በሙሉ ቻርጅ ሊሆን ይችላል። እዛ ፕላን ስፔሻሊ ይሄ በረራው ሀይላት ቅድም እንዳልኩ ወደ ፖል አካባቢ ከሆነ፣ ምክንያቱም ይሄ ቻርጅር ፓርቲክል ነው። ቻርጅር ፓርቲክል በኔቸሩ ማግነቲክ ፊልድ አያቋርጥም። በማግኔቲክ ፊልድ መስመር ነው የሚሄደው። ስለዚህ እሱን አየር ላይ ሲሄድ ልክ እንደተባለው በማግኔቲክ ፊልዱ ላይ የራሱን ስራ እየሰራ እያለ ሊያገኘው ይችላል። ያገኘው ይችላል። ስለዚ አሁን ሀይላት የት ነው ያልኩ፣ በፖል አካባቢ በረራ ካለ ማግኔቲክ ፊልድ ኦፕን ናት፣ ክፍት ናት። ክፍት ስለሆነ በዛኛው ክፍት ይዛ ትገባለች። በዛ ጊዜ ይህንን አውሮፕላን ኢፌክት ሊኖረ ይችላል። ሞሮ አስትሮናውት ተመራማሪዎች፣ የጠፈር ተማሪዎች ላይ በጣም ኢፌክት ሊያስከትል ይችላል። ለምሳሌ ወደ ጠፈር በረራ ላይ ያሉ መንኮራኩር ላይ ወደ ጠፈር እየሄደ ያለ መንኮራኩር አጋጣሚ ቢያገኘው እነሱ ሊጎዱ ይችላሉ። ለዛ ነው አሜሪካም አውሮፓ ሀገሮችም የሶላር ስቶርምን በትኩረት ሞኒተር የሚያደርጉ የሚከታተሉ የሀገር ልጆች እርሰ ጉዳያችን አልተቋጨም። የዚህን ተከታይና ተያያዥ ጉዳዮችን ሳምንት እንመለስባቸዋለን። ጌታቸው መላኩ ነበርኩ። መልካም ሳምንት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ